ሐሳብ እንደ ጎዳና ሐሳብ ጥበብና የሕይወት መንገዶች በሚል አብይ ርዕስ ወደ ተሰናዳው ተከታታይ ዝግጅት እናቅና። አሁን ተማሪ ቀደም ሲል በአዲስ አበባ ዩኒቨርሲቲ የእንግሊዝኛ ስነ ጽሑፍና የድራማ ትምህርቶች መምህር እና የሂውማኒቲስ ፋክልቲ ረዳት ዲን ሆኖም አገልግሏል። ዛሬ አሁን በቲያትርና የትርኢት አጻጻፍ ታሪክ የድኅረ ምረቃ ፕሮግራም ትምህርቱን በመከታተል ላይ ይገኛል። ተዋናይ ጸሐፊ ተውኔት፣ የራዲዮና ቴሌቪዥን ፕሮግራሞች አቀናባሪ፣ ገጣሚም ነው። ሱራፌል ወንድሙ ባለፈው ሳምንት ፕሮግራማችን ጀምር ያደረግነውን ወግ ተከታይ ታዲያ እነሆ ይዘን ቀርበናል። አዎ፣ አመሰግናለሁ። አዲሱ የቀደመውን ምጥን ዝግጅት ባጭሩ ላስታውስና ወደ ተከታዩ ልንደርደር ሱራፌል ቀደም ብዬ ጠቆም ለማድረግ ሞክሬ ያለው አንተ ብዙ ባርኔጣዎች ነው የምታደርገው፣ በከያኒነትህ በመድረክ ሰውነት፣ ተዋናይ፣ ደራሲ፣ ገጣሚ፣ ወዲሁ ደግሞ መምህር የህይወት ትምህርት ብቻ ሳይሆን ደግሞ መደበኛ ትምህርት የሚማር የሚያጠና ሆነ የጥናቱን አስቀድመናል። እንደምናወራው ርዕስ እንግዲህ ባርኔጣ መቀያየር ሊኖርብህ ነው። ኪነ ጥበብን የህይወት መንገድ አድርጎ መኖር አንድ ነው። ሁሌም የሚለይም አይመስለኝም። ወደ ሌላ ምዕራፍ፣ ወደ ሌላ ሙያ ውስጥም ስገባ መቼ ነው የመጨረሻ ለምሳሌ የመድረክ ተውኔት ላይ የተሳተፍከው ወይም በድርሰት የተሳተፍከው። በመጽሐፍ ረገድ አሁንም የሚሰማኝን ነገር ግጥሞች፣ ምናምን እጽፋለሁ። ቤቴ ከትምህርት መሀል አንዳንዴ ነሸጥ ነጠቅስ ያደርግህ ትጽፋለህ። በመድረክ ረገድ ሚኔሶታ ከጓደኞቼ ጋር መድረክ ላይ ትንሽ ትንሽ ነገር እንሰራለን፣ ትወና እንሰራለን፣ መነባንቦች እናቀርባለን። የጌትነት እንዲሆን የጊዜ እርጣትን አሁን ሰርተናል። ሚኔሶታ ላለ የኢትዮጵያ ማህበረሰብ። ስለዚህ እዛ ፍኖተ ጥበብ የሚባል ታውቀዋለህ፣ ሚኔሶታ በጣም ጥሩ የሆነ ቡድን አለ፣ ወዳጆች፣ የጥበብ አፍቃሪዎች። አየህ፣ በስደት ውስጥ ሆነው ያላቸውን ስሜት ለማስ የግድ ኤክሰለንስ የምትለው ልዩ የመነጠቀ የፈነጠቀ ነገር ባይኖር እንኳን እዛ ውስጥ ያላቸውን ሰዎች ሀሳባቸውን ለመግለጽ በዛ ውስጥ ይጣጣራሉ እና እሱን ማድነቅና ማክበር ያስፈልጋል። በአድናቆትና በአክብሮት አብሬያቸው እሳተፋለሁ እና እዛ እዛ ራሴን ለመግለጥ ሞክራለሁ በ2015 በፈረንጆች አቆጣጠር የዛሬ ሁለት ዓመት ኢትዮጵያ ላይ ትንታግ የሆኑ ሴቶች አሉ መቼም አዜብ ወርቁና ማዛ ወርቁ እጅግ አሳቢዎች ናቸው ደራሲዎች አይደሉም የስም የአባት ስም ግጥምጥሞች ነው ሁለቱም ደራሲዎች ናቸው የቲያትር አዘጋጆች ናቸው አዜብ ሚዲያ ላይ ያለች ሁሉ ጋሉ እነዚህ ሰዎች አሳቢዎች ናቸው። አየ ከነሱ ጋር የመስራት ከነሱ የመማር ትልቅ እድል ነበረኝና ትልቅ የኪነ ጥበብ በተለየ ፐርፎርማንስ የትውን ጥበባት ፌስቲቫል ካሄደን ነበር። አለም አቀፍ ፌስቲቫል እሱ እሱ ላይ የመሳተፍ እድል ነበረኝ። እና እነዚህ ናቸው የቅርብ የቅርብ እኔ እንደ አሰብኩት አራክ ምናልባት የናፈቀህ እንደሆነ ወደ ስሎ ውስድ ነበር። የናፈቀህ አይመስለኝም። የኖር ከሆነ የሚገርም ነገር ለምሳሌ አሁን ጥናትና ምርምር ኪነ ጥበብን ቁብ አድርጎ የሚወስድ ነው። ኪነ ጥበብ በጣም ያሳዝናል። አዝማሪዎች ጥልቅ ትችት፣ ማህበረሰባዊ ትችት ሲሰጡ ነው የኖሩት። ግን አዝማሪነት አሁንም ከመገፋት አልቀረም። ቀደም ያልኩ አስተሳሰብ ማይንድ እና ቦዲ የሚለው ጭንቅላት የአሳቢዎች ነው፣ ሰውነት የማያስቡ ሰዎች ነው የሚለው ለኪነ ጥበብም ሰርቶ ይሰራል እና ብዙ የናቹራል ሳይንስ ወይም የሌሎችም አንዳንድ፣ አዎ አስተሳሰባቸው ሰፋ ያላሉ ሰዎች ኪነ ጥበብን ሲሪየስሊ ወይም ደግሞ በቅጡ ቁብ ሰጥተው አይወስዷትም። በእኔ ጥናት አንድም በትምህርቴ ውስጥ እንዲህ አይነት ፐርፎርማንስስን ወይም ትውን ጥበባትን እንዲሁም በህይወት ውስጥ የምንተውናቸውን የተለያዩ ነገሮች ይዞ እንዲሁም ፐርፎርማንስ ስታዲስ ደግሞ ብዙ እንቅስቃሴንና ሰውነትን ቁብ ሰጥቶ የሚወስድ የትምህርትና የጥናት አይነት ነው እና በዛ ውስጥ ስላለሁም ይህንን ህይወት ከምመረምርበት ነገር አንዱ ኪነ ጥበብ ነው፣ በተለይ ቲያትር። ስለዚህ አሁን አሁን ያለውበት ቻፕተር ለምሳሌ እናት አለም ጠኑንና ማዘር ማዘር ከሬጅ ከሚለው የበርቶልት ብሬክት የተወሰደ ነው። እሱ ታቋለ የፖለቲካ ፈላስፋም ጭምር ነው። የኪነ ጥበብ ሰው ነው። የቲያትር ሰው ነው። ኤፒክ ቲያትር የሚለው የታሪክ አረዳዱ፣ እንዲሁም የዲያሌክቲክስ ቅራኔን የሚረዳበት መንገድ እንዲሁም ብዙ ጥያቄዎችን ይይዛል። ሀሁ በስድስት በስድስት ወር አለ የጸጋዬ ገብረመድኅን እነዚህን በቃል በቃል እየሄድክ ትንታኔ ውስጥ ነው የምትቆየው ማለት ነው። ምክንያቱም ኪነ ጥበብ ራሱ የሪኦት አለም ትግል ከሚካሄድባቸው ስፍራዎች አንዱ ነው። ሲሪስ ያልተወሰደም ምክንያቱም አርካይቭን እስካሁን ጽሁፍ ተርታ ብቻ ነው የሄድን የምንፈልገው፣ እና እዚህን ማየት ስላለብኝ ሳትወድ በግድ ተዛምደን የምትሄደው እዚህ ጋር እና በየቀኑ ጉዳይ ነው አድራኩም እያልከ ሀሳቢነትን አምጥተሃል። የወጋችንም አብይ ርዕስ ሀሳብን የሚመለከት ነው እና ሀሳብን በብዙ ነገሮች ውስጥ በታሪ በህይወት ውስጥ መላልሰን የምናመጣባቸውን ጭብጦች እናነሳለን። ጥልቀት ያለው ስራ በስራው ባብ ይሁን ሙዚቃ ይሁን ስዕል ይሁን አሁን የምትለውን እዛው በቅጽበት ውስጥ የማየት እድልም ይሰጠናል እና ምስክርነቱ ስራው እየተከናወነ ባለበት ጊዜም ጭምር ነው። ወደኋላ ባንጓዝም ግን ከጀመርከው ጋር አንድ መስመር ገፋ እናድርግና በኪነ ጥበብ ውስጥ ምክንያቱም ማግኘት እንሞክር፣ ይሆናል ለምን በቁብ አልተወሰደም? ኪነ ጥበብ በአዝናኝነቱ አንዱ ዋጋው ብቻ ለምን ተከፈለ፣ ውበቱ ብቻ ለምን ይታያል የሚለውን እንመለከታለን። ግን ኪነ ጥበብ ለጥበብ ብቻ ፋይዳው ለጥበብ ነው የሚለው መከራከሪያ የሰነበተም ነው። ኢትዮጵያዊ ብቻም አይደለም፣ በሌላውም ዓለም የቆየ ነው። አንተ ግን የለም ከዚያ በላይ ነው የሚለውን ለማሳየት ሀሳብ ትልቅ ቦታ ያለበት ማሰላሰል ማውጣት ማውረድን የሚያሳይ ስራዎችን ማንሳት እንችላለን። አዎ በጣም በጣም ጥሩ ጥያቄ ነው። እንዳልከው ይሄ ጎህ የሚባል መጽሔት ጸጋዬ ገብረ መድኅንን እንደው ኪነት ለኪነትነቱ ብቻ እያሉ አንዳንድ ሰዎች ይሰሩታል እንዴት ታየዋለህ ምናምን ብለው በ1966 ወይ 67 ዓ ም ላይ ጠይቀው ነበር። እና ምን ይላል ይህንን የነተበ ጥያቄ እዚህ ጋር አታምጡ። 66 ላይ ነው ይህን የነተበ ጥያቄ አታምጡ ብለ ነው ብለ ነው እኮ በቅቷል። ይሄ ታዳጊ መጽሔታችሁን የአዲስ ሀሳብ መዘዋወሪያ አድርጉት ይላቸዋል። ምን ለማለት ነው? አርት ኦልሬዲ ፖለቲካል ማለት ነው። ኪነ ጥበብ ፖለቲካዊ ነች። ኪነ ጥበብ ግን ከውስጧ ኢኔትሊ የሚወጣ የደግነት ፀዳላላት የሚል አስተሳሰብ የለኝም እኔ የማየው ኪነ ጥበብ በምንም መልኩ በሙዚቃም ብለው በቲያትር ብለው በስነ ጽሁፍ ብለው የሚጽፈው ሰውዬ ወይም ደግሞ የተለያዩ ሀሳቦች የሚፋጩበት አንዱ ቦታ ነው ነው ስለዚህ ልክ አርካይቭ የሚባለውን ዶሴ ሄደን ለመመርመር እንደምንፈልገው የነገስታትን ደብዳቤ ናፍቀን ከአቧራ ውስጥ አውጥተን ስናመጣ እዩት ሀቅ ብለን ዶሴ ውስጥ ስለወጣ የምናራግበውን ያክል ኪነ ጥበብንም ብናይ ብዙ ህይወቶችን የበለጠ መረዳት እንችላለን። ስለዚህ አድማሱን የማስፋት ነገር ነው። ዶ ሲሆንም ተመልከተ፣ ግን ደግሞ ይሄንንም እይ ምክንያቱም እዚህም ላይ ብዙ ታሪክ ተካሂዷል ለማለት ነው። ስለዚህ በስልሳ ስድስት አብዮት ዘመን መድረክ ላይ አብዮት ሲካሄድ ነበር እውነቱን ለመናገር ራሱ የተለየም አይነት አብዮት። ለምሳሌ የተማሪው ንቅናቄ በማርክሳዊ ሌኒናዊ ማኦዋዊ አብዮታዊ ሂደት ውስጥ ተጠምዶ እያለ እነ ፀጋዬ ገብረ መድኅን ደግሞ ኢትዮጵያን ሶሻሊዝም የሚባለውን የኢትዮጵያ ህብረተሰብ አይነት የሚሉትን ነገር በኋላ ሌሎችም ሰዎች ብለውታል። እሱን ነበር መድረክ ላይ የሚያመጣና የሚያሳየው። ስለዚህ የተለየ አይነት አይዲዮሎጂዝም ነበረ ለማለት ያሳይሃል። ስለዚህ እነዚህ እነዚህን ቦታዎች ሲሪየስሊ መመልከት ፍጭቱ ስለዚህ፣ ለኔ ኢትስ አ ሳይት ኦፍ ስትራግል የትግል አንድ የፍልሚያው ድማ ነው ማለት ነው። ስለዚህ በዛ ነው የማየው። ኪነ ጥበብ በደንብ ሲሪስሊ መወሰድ አለበት። የበለጠ ህይወተኛ የሆነ ኪነጥበብ ለኔ የበለጠ ይመቸኛል። ህይወተኛ ስለ መልካም ስለሆነ ስለ ውበቱ ወይም ደግሞ ደግ ነገር ስለሚሰጥ ምናምን በሚለው ሳይሆን ማህበራዊ ግንኙነትን በቅጡ የሚያይ ህይወት በቅራኔ የተሞላች መሆኗን የሚገነዘብና የተደበቁ ነገሮችን ለማውጣት የሚሞክርና እንድናየው ድል የሚሰጠን የኪነ ጥበብ አይነት ደስ ይለኛል። ሱራፌል፣ ስለ ታሪክ ደጋግመት አነሳለህ። አሁን ባነሳቸውም ሌላ ቀርቶ የምርምር የጥናት ስራህም ብዙ ዘመናት ወደኋላ ይሄዳል። ይሄ ሀሳብ በታሪክ ውስጥ የሚፈተሽበት ታሪክ ራሱ የትላንት ብቻ መሆኑ ቀርቶ የዛሬ መሆንና ነጋችንም ማሳመር የሚችልበት በኢትዮጵያ በብዙ ጉዳዮች ምናልባትም ፖለቲካ ቀመስ በሆኑት አነት አራኪ ጉዳዮች ላይ ታሪክ እንደ ጸሐፊው ብቻ ሳይሆን እንደ አንባቢውም የሚመስልበት ጊዜ እናያለን። ለዛሬ ፋይዳ እንዲኖረው ታሪክ ትላንትና ትላንትም ያለፈበትን መንገድ የምናይበት መነጽር ጠቀሜታ እንዲኖረው ከአለመግባባት ይልቅ መግባባት፣ አንዳችን ሌላችን መረዳት የምንችልበት መንገድ እንዲከፈት ምን አይነት ነገሮችን ትመለከታለ? እስኪ አንዳንድ ሀሳቦችን እንፈልጥቅ። በጣም በጣም ጥሩ ጥያቄ ነው። አንተ ያልከውን ከማለቴ በፊት አያይዤ ስለሚጠቅም ይሄ እንደዚህ አይነት ውይይት ወሳኝ መሆናቸውን በማስመር መጀመር እፈልጋለሁ። አሁን የምታየው በአካደሚያዊ ህይወት ውስጥ በየዩኒቨርሲቲዎቻችን በየኮሌጆቻችን ውስጥ ምን አይነት ውይይት እየተካሄዱ ነው? ዲፓርትመንቶች የየትምህርት ክፍሎች የማያቋርጥ ውይይት አላቸው ወይ? ያሳትማሉ ወይ የማያቋርጥ ለምሳሌ የቲያትርም ትምህርት ክፍል ከሆነ በማያቋርጥ ሁኔታ የኪነ ጥበብ ስራ ወደ መድረክ ያመጣሉ ወይ? ምን ያክል በሂስ የተሞሉ ናቸው? ሌላው ቀርቶ እሺ ዩኒቨርሲቲ የማናገኘውን ሚዲያዎች ውይይት እንዲህ ያለ መድረክ እየከፈቱልን ነው ወይ? ከዛ ደግሞ ሶሻል ሚዲያ ላይ ስትመጣ ደግሞ በቁጣ የተሞላ ነገር አለ። እውነት አንዳችን አንዳችንን እንድናተርፍነው ነው እየተነጋገረን ያለ ነው ወይስ በቁጣና በስላቅ እየተጎነታተለ የመጎነታተልና የሀሳብም ሳይሆን እንዲሁ የመሰዳደብ ፍጭቶች መሬት ላይ የሚፈጥሩትንና በህዝቦች መካከል የሚፈጥሩትን ክፉ ነገሮችስ እንዴት ነው የምናደርገው ኮንሲኮንሻል ናቸው ተጽዕኖ ጣጣ አላቸው መሬት ላይ ስለዚህ ከአንጀትና ከልብ በሆነ ነገር መጠያየቅና ሙግትን መሟገትን ከልብ ለሆነ ነገር የነገ ቀናችንን ብዙ ሀሳቦች የሚመጡበት የኔ ብቻ ነው ልክ ብለን የማንወጣበት የተሻለ ህይወት የምንኖርበት እንደሱ እንድናደርግ ነው ወይ የምንታገለው? ከትላንትስ ጋር እየተወያየን ያለ ነው በዚህ መልኩ ነው ወይ የሚለውን በጣም ስለሚጠቅም ይሄን ለማንሳት ፈልጌ ነው። እና በጣም ጥሩ ጥያቄ ነው ያነሳኸው። ይሄን መሰረት አድርጌ ወደዛ ለመግባት በታሪክ በኩል ታሪክ ራሱ አንድም የትምህርት ክፍል ነው። ብዙዎቻችን ደግሞ ታሪክን ትላንት እንደሆነ ነገር ነው የምናስበው። ራሱ ታሪክን ትላንት የሆነ ነገር ነው ብሎ ማሰብ የትላንትና ያለፈ ያለፈ ነው እና እዛው በሆነው በአውድ ውስጥ እንየው የሚል አስተሳሰብ በአብዛኛው ጸንቶ ይታያል። በኢትዮጵያ ውስጥ ብቻ ሳይሆን በቀሪውም ዓለም ላይ ይሄ ሀሳብ በጣም ብዙ ተጽዕኖአለው ስለዚህ እንዴት ነው እኛ ይህንን አስተሳሰብ ከየት ነው የገዛ ነው የተለየ የታሪክን ፍልስፍና በተመለከተ እንዴት ነው ደግመን ማሰብ ያለብን የሚለውን ነገር መነጋገር አለብን። ስለዚህ ለእኔ አንተ ያነሳው ነገር ለምሳሌ ይስማማኛል። ዛሬ ጉዳያችን መሆን የለበትም ወይ? ስለዚህ ዛሬን የምናነሳ ከሆነ ታሪክ የትላንት ጉዳይ ብቻ አይደለም ማለት ነው። ስለዚህ እንደው ደርሶ ከትላንት ትምህርት የምንቀስም ሰዎች ሳንሆን ታሪክ የሚባለው ነገር አሁን ባለው ትራዲሽነሊ በምናውቀው ነገር ምንድን ነው ታሪክ ትላንት የሆነ እና ሂስቶሪያኑ ሄዶ መዝገብ ዶሴ አገላብጦ ሀቅ ይዞ መጥቶ የሚነግርህ ነገር ተደርጎ ነው የሚወሰደው። ግን ይህን ስታይ አንዳንዱ አስራ ስድስተኛው ክፍለ ዘመንን ብቻ አተኩሮ ታየዋለህ፣ አንዳንዱ አስራ ዘጠነኛው ክፍለ ዘመንን አተኩሮ ታየዋለህ። እኔ በግሌ በምማረውም ትምህርት ውስጥ ማየት የምፈልገው ምንፈልገው ማ ከትላንት ውስጥ ምንን ወይም የትኛውን ክፍል ጠቅሶ ዛሬ ምን አይነት ፖለቲካዊ እና ኢኮኖሚያዊ ስርዓት መገንባት ይፈልጋል ወይ እየገነባ ነው፣ ማ ምን አይነት የአገዛዝ ስርዓት እንዲቀጥል ይፈልጋል፣ ስታትስኮን ማስጠበቅ የሚፈልገው ማ፣ ለምንድን ነው በዛ መልኩ ወይም ደግሞ ነገ ምን አይነት አገዛዝን ወይም ደግሞ ስርዓትን ወይም ነፃነትን እንዲመጣ በመናፈቅ ነው ከትላንት ውስጥ አምጥቶ ይሄ ነው ሀቁ የሚለን። ትላንትማ እጅጉን ውጥንቅጡ የወጣ ሰፊ ነገር ነው። ሄደን ብንገባበት የትኛውን ከየቱ ጋር ይዘን እንዴት እንደምናደርገው አናውቅም። ስለዚህ ፓወር እዚህ ጋር ኃይል ከፍተኛ ሚና ይጫወታል ማለት ነው። ትናንት የመሰለውን መርጦ ይሄ ነው ሀቁ ይሄም በመሆኑ ይሄንን ስርዓት ነው መከተል ያለበት ስልጣን ላይ ያለ አካል ወይም ኃይል ያለው የማስፈጸም አቅም ያለው አካል የሚመዘውና በሱ ንባብ በሱ ምልከታ ማቅረብ የሚፈልገው ነገር ብቻ መሆን የለበትም ነው። አዎ እንደሱ እንኳን ቢሆን ፖለቲካዊ ፖዚሽኑን መጠየቅ አለብን ነው። አሁን እንግዲህ ይገብቷል። ስለዚህ ታሪክን የመተረክ ጉዳይ የፖለቲካዊ ጉዳይ ነው ማለት ነው። ስለዚህ ምን አይነት ፖለቲካ ይዘህ ነው ከትላንት ጋር እየተነጋ። ስለዚህ በእንግሊዝኛ ኢትስ ኖት ኦፍ ዘ ፓስት። ትላንትን የማሳየት የማምጣት ሳይሆን ከትላንት ጋር የመነጋገር ጉዳይ ነው ማድረግ ያለብን ማለት ነው። ያ ንግግር እንዴት ይጀመራል? እንዴት የብዙዎች ይሆናል? የሁሉም ማድረግ አስቸጋሪ አዎን በቀጣይ ፕሮግራማችን የምንመለስበት ጥያቄ ይሁን። ለአሁኑ ግን እንግዳዬን ስራክል ወንድሙ ለጊዜው አመሰግናለሁ። እግዜር ይስጥልኛል።

ترا لو بكرا সে

कुझु मारा कुझु मार